እንደነገርክን በዓመታት ውስጥ የተከማቹ ፎቶግራፎች ናቸው። ከደቡብ እስከ ሰሜን ያለውን የተለያዩ የሚታወቁ ትልልቅ የታሪክ ዳራ ያላቸውን አካባቢ ጨምሮ አዳዲሶችንም ጎብኝተሃል። ካሜራ የብዙዎቹን ጉዞህን መስመሮች አካቷልና በጉዞ ብቻ ብትለካው ምን ያህል ጊዜ የፈጀ ጉዞ ነው እነኝም ቦታዎች ያዳረስከው? ተመልሰ የሄድክበት አጋጣሚ ካለ በትክክል ኢትዮጵያን ሙሉ ለሙሉ ከደብረ ዳሞ ተራራ ጀምረህ እስከ ኬንያ ጠረፍ ድረስ በአንድ ጊዜ ማየት ይቻል ይሆናል። እኔ ግን ነው የምመክረው ነገር አይደለም። ያረኩትም ነገር አይደለም በተለያዩ ጉዞዎች ነው ያረኩት። አብራርቶ ለመግለጽ ያህል በሀገራችን ሂስቶሪካል ራውት የሚባለውን የሂስቶሪካል ታሪካዊ ጉዞ መስመር እየተባለ የሚታወቀውን ነው መጀመሪያ ያረኩት እና እሱን አድርጌ ወደምኖርበት ሀገር አሜሪካን የመጣሁት። ከዛ በኋላ በሚቀጥሉት ሁለትና ሶስት ጉዞዎች ደግሞ ሌላ ቦታዎችን እንደ ደቡብ እንደ የባሌ ተራራዎች እነ ሶፍቦር የተባሉ ቦታዎችን በተለያዩ ጉዞዎች ነው ያረኳቸው እና በአጠቃላይ በአራት የተለያዩ ጉዞዎች ከዚህ ከአሜሪካ ወደ ኢትዮጵያ በመሄድ አራቴ የሰበሰብኳቸው ፎቶዎች ናቸው። እሱ ባለው እንግዲህ ይህ የመነቃቃቱ ሀሳብ ሰዎች አገራቸው እንዲጎበኙ፣ እንዲመለከቱ አንተ ያካበትከውን ልምድ እነሱም እንዲቋደሱ የማድረጉ እሳቤ እንዳለ ሆኖ ሌላም የማነሳሳት አቅም አለው። አንድ ወጣት የአንተ መጽሐፍ የሚመለከት አሁን ደግሞ ታሪክህንና እነኝህን ፎቶግራፎች በምን መልኩ እንዳነሳ ሌላ ሙያ ውስጥ ሆነ ይሄንን በዚህ ሙያ ውስጥ ያሉ ሰዎች ከሚያደርጉት ያልተናነሰ ምናልባትም በበለጠ ጥራት ማዘጋጀት መቻልህን የተመለከተ ወጣት በራሱም አንድ ነገር ልንሰራ ይችላለሁ የሚል ሌላ መነሳሳት አለና። እስኪ የህትመት ጉዞህን አስረዳን። ይህን መጽሐፍ ፎቶግራፎቹን ሰብስበ ካከማችህበት ዛሬ መጽሐፍ እስከሆነበት ድረስ እጅ የገባው ፎቶግራፍ ሁሉ ለሌሎች አሳልፈ ልታሳየው የምደፍረው አይደለም። አንዳንዱ አነሳሱም ጥሩ ላይሆን ይችላል። አንዳንዱ በግልህ ብቻ ስሜት ያነሳ ሊሆን ይችላል። ከዛ እዚህ እስክደርስ ድረስ ምን ይመስል ነበር? በወፍ በረር ባጭሩ ባጭሩ እንዳልከው ለመግለጽ ያህል መጀመሪያ ያው ቅድም እንዳልኩት ራሳችን በራሳችን መጻፍ መልመድ አለብን። የራሳችንን ታሪክ መናገር አለብን። ስለዚህ ይሄም አንድ ሰው እንኳ ቢያነሳሳና አንድ ሰው ይህንን ተከትሎ ልስራ ቢል ለእኔ ትልቅ ነገር ነው ብዬ ነው የማስበው። ሁለተኛ የትም ጉዞ ቀላል ነው ብዬ አልልህም፣ ግን ጊዜህን ከወሰድክና ጊዜ ካሳለፍክበት የሚቻል ነገር ነው። ተችሎም መጽሐፍ ሆኖ ወጥቷል። እንደምታየው መጀመሪያ ያው ፎቶዎቹን በምን አካባቢ ወይም ደግሞ በምን ከፍዬ ላቅርባቸው የሚለውን ራስ መመለስ አለበ። የመጀመሪያ ጥያቄ የሚሆነው እሱ ነው። ለምሳሌ በዚህ መጽሐፍ ላይ ቅድም እንዳልኩት ታሪካዊ ቦታዎች፣ ተፈጥሮ፣ ሃይማኖት በሚሉ በተለያዩ ክፍሎች ከፍዬን ያቀረብኳቸው ይሄ አንድ ኢትዮጵያን የሚያሳይ አንድ ኢትዮጵያን የሚናገር ነገር ነው። ስለዚህ ያንን በምን አኳኋን ነው የማቀርበው የሚለው ነገር የመጀመሪያ ነው ብዬ ነው የማስበው። ያ ደግሞ ካለ ታሪክ ካለ ፎቶ ካያቸው ቦታዎች የሚወሰን ነገር ነው ብዬ ነው የማስበው። እሱን ካለፍክ በኋላ የሚጻፉ ነገሮች አሉ እና ደግሞ የሚጻፉ ነገሮች ትክክል መሆን አለባቸው። ትክክለኝነታቸው ማረጋገጥ፣ መመርመር፣ መላልሰ ማየት ነበረብህ። በትክክል በደንብ መመርመርና ጥሩ ጥናት አድርገ ማየት አለብህ። ይሄ ሁለተኛው ነገር ነው ብዬ ነው የማስበው። ሶስተኛና አራተኛ እንግዲህ ያው መነሳትና ይህን ነገር ልስራ ማለትና የመጽሐፉን አይነት መወሰን፣ መጽሐፉ ምን አይነት ይሆናል፣ ምን አይነት ጥራት ይኖረዋል፣ ምን አይነት ይዞታ ይኖረዋል የሚሉትን ነገሮች ከወሰድክ በኋላ የመጨረሻ ቢሆነው ማድረግ መቻለሁ። ሌላ ብንም ምስጢር የለውም። ያ ማድረግ መቻሉ ብዙ ጉዳዮችን ይጠይቃል። ጊዜ፣ ጉልበት፣ ገንዘብ አለበት። እሱ ባለው ይህን መሰል በባለሙያዎች የተሰሩ የሚበልጡት በውጭ ሀገር ዜጎች የተሰሩት እንደ ገለጽከው በቱሪዝም ኮሚሽን አካባቢ የምታገኛቸው አንዳንድ መጽሐፍት አሉ። በኢትዮጵያውያንም የተሰሩ ጥቂት መጽሐፍት የመመልከት እድል አግኝቻለሁ። የትኞቹን አገላበጥክ? የትኞቹን ተመለከት? ምን አይነት ቁም ነገሮችን ቀሰምክ? ከዛ የተሻለ ለማድረግ እንዴት ሞከር? አዎ በቱሪዝም በኩል ጥሩ ጥሩ የታተሙ ነገሮች አይቻለውኝ ለምሳሌ የቱሪዝም ማፓቸው በጣም ጥሩ የኢትዮጵያን ገጽታ የሚያሳይ ማፕ ነው። ስለ ኢትዮጵያ የተጻፉ መጽሐፎች በሙሉ አይቻለሁ ልልህ አልችልም ለመናገር፣ ግን የተወሰኑትን በደንብ አድርጌ አይቻለሁ። በጥናት ወቅት ለማየት ሞክሬ ትክክል በጥናት ወቅት በደንብ ለማየት ሞክር ያለሁኝ ምናልባት እንግዲህ የኔን መጽሐፍ ለየት ያደርገዋል ብዬ የማስበው አንደኛው ነገር በይዘቱና በጥራት የመሰራቱ ሁኔታ ነው። ሁለተኛ አላማ ብሎ የተነሳው የኢትዮጵያን ጥሩ ገጽታ ለማሳየት ነው። ሌላው ደግሞ ያው የመጨረሻ የምለው ምንድን ነው፣ በጥሩ እና በተመጣጣኝ ዋጋ እንዲቀርብ ተደርጎ የተሰራ መጽሐፍ ነው። ምን ያህል ነው ዋጋ? ይህንን መጽሐፍ አንድ ሰው በምን ያህል ነው መግዛት? መጽሐፉ እንግዲህ መጀመሪያ አሁንም ጠበቅ አድርጌ መናገር የምፈለገው የመጽሐፉ ጥራት የመጽሐፉ ይዘት ነው፣ የመጽሐፉ አስተታተም ነው። የመጽሐፉ ዋጋ ሰላሳ አምስት ዶላር ነው። በዚህ አይነት ይዞታና በዚህ አይነት ጥራት የተሰሩ መጽሐፎች ብዙ ጊዜ ከስልሳ ና ከሰባ አሜሪካን ዶላር ነው። ይሄ መጽሐፍ እንግዲህ ጥራቱንም የምታየው ነው፣ ይዘቱንም የምታየው ነው። ብዙ ሰዎች እጅ እንዲገባ የማድረግ ጥረት ነው በአመዛኙ እያደረክ ያለው በትክክል እንግዲህ፣ ተመልሶ የቀድሞ አላማ ላይ ነው፣ ለህብረተሰባችን ደርሶ ስሜት አነሳሽ እንዲሆን የተደረገ ነገር ነው። ግሩም ጥረት ነው እሱ ባለው መዓዛ። የመጀመሪያ የሆነውን የጉዞህን ማስታወሻዎች የሚያሳይ ሌሎችን በተመሳሳይ መልኩ እንዲያነቃቃ የተጻፈ መጽሐፍ ደራሲ፣ ተስፋ አድርጋለሁ መጽሐፍ ከብዙዎች እጅ እንዳሰብከው ይደርሳል። መልሰን የምናገኝለን። ለጊዜህ አመሰግናለሁ። እግዜር ይስጥልኝ፣ በጣም አመሰግናለሁ። እንግዲህ እድሉን ከሰጠኝ እኔም እናመሰግናቸው አንድ ሁለት ሰዎች አሉ ለስራው የረዱኝ ሰዎች አንደኛ፣ እናንተንም ስራውን አይታችሁ እናምናችሁበት ስላቀረባችሁኝ በጣም ነው ማመሰግነው። ናይተውሃል በጣም ጊዜ የሚወስድ ስራ ነው። ጊዜ የሚወሰደው ከቀን ስራ ላይ አይደለም፣ ከቤተሰብ ላይ ነው። ልጆቼንም ባለቤትንም በዚህ ላመሰግን እፈልጋለሁኝ። በሀሳብ ደረጃ ያነቃቁኝና የረዱኝ አንድ ሰው አሉ አቶ ሀብተ ሥላሴ ታፈሰ በኢትዮጵያ ውስጥ የቱሪዝም አባት በመባል የሚታወቁ ይህን መጽሐፍ ገና ከወጥኑ ገና ሲጀመር ጀምሮ ነው እንግዲህ ይህን መጽሐፍ ያዩትና አበረታተውኛል። እነዚህም ቡልኝ በጣም በጣም ነው የማመሰግነው። መልካም እግዚአብሔር ይስጥልን።